የዳኝነት ስርዓትና የፍርድ ቤቶችን መዋቅር ለማሻሻል ብሎም ህገ መንግስታዊ የዳኝነት ነፃነትን ውን ለማድረግ የህግ ማዕቀፎችን ፈትሾ መፍትሄ ማስቀመጥ በማስፈለጉ ከፍርድ ቤቶች ጋር ቀጥተኛ ግንኙነት ካላቸው የዳኝነት አስተዳደር ጉባኤና የፌዴራል ፍርድ ቤቶች አዋጅ ዙሪያ ከህዳር 28 ጀምሮ ሰፊ የማሻሻያ ስራ ሲከናወን መቆየቱን የፌዴራል ጠቅላይ ፍርድ ቤት አዋጅ ቁጥር 25 1988ን ለማሻሻል ባዘጋጀው ውይይት ላይ አስታውቋል። ይህ አዋጅ ላለፉት 20 ዓመታት በስራ ላይ የቆየና ተደጋጋሚ ማሻሻያዎች ቢደረጉለትም አሁን የተቀናጀ መዋቅራዊ የፍትህ አሰጣጥ ስርዓትን ለመስጠት በቂ ባለመሆኑ ህጉን ማሻሻል የግድ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ተናግረዋል። የጉዳዮች የጉዳዮችን ወደ ላይ ፍሰት በሚገድም መልኩ ማስተናገድ ስላልተቻለ ወደ ጠቅላይ ፍርድ ቤት እና የጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚቀርቡ ጉዳዮች ከዓመት እስከ ዓመት በመጨመራቸው ፍርድ ቤቱን ጫራ ውስጥ ከተውታል። ጠቅላይ ፍርድ ቤት በሀገራዊ ደረጃ ጠቀሜታ ላላቸው ጉዳዮች ቅድሚያ በመስጠት የዜጎች መሰረታዊ መብቶች በማስጠበቅ መሪ የህግ ትርጉም መስጠት ሲኖርበት በብዙ ጉዳዮች ተጨናንቆ ዓላማውን እንዳይስት ማድረግ አስፈላጊ ሆኖ ተገኝቷል። ኢትዮጵያ ፌዴራላዊ ስርዓት እንደመከተሏ ፍርድ ቤቶችም በዚሁ ስርዓት በፌዴራልና ክልሎች የተዋቀሩ ናቸው። ልምዱም ከአሜሪካ የተወሰደ ነው። ሰበር ሰሚ ችሎት መሰረታዊ የህግ ስህተት ሲኖር ጉዳዮች ሊቀርቡለት ሲገባ ነገሩ ተገላቢጦች መሆኑ አሁን በአንድ ዳኛ ብቻ የሚታየው ችሎት በሶስት ዳኞች ቢሆን የመጀመሪያ ደረጃ ፍርድ ቤቶች የፍትሀ ብሔር ጉዳዮችን እስከ አምስት መቶ ሺህ ብር ብቻ ማየት ቸው ከፍ ብሎ ወደ 20 ሚሊዮን ማደጉ ተገቢ ነው በሚሉ ሀሳቦች ዙሪያ ሰፊ ውይይት ተደርጓል። ለምንድነው የገንዘብ መጠኑ የሚሆነው? ዋናው ጉዳይ የህግ ጉዳይ አይደለም ወይ? ዳኝነት ይከፈላል የሚል ህግ የለም። በመመሪያ አንድ ጊዜ ትእዛዝ ተሰጠ ከዛ ወዲህ እየተከፈለ ነው ያለው። እኛም ዝም ብለን እንከፍላለን። ለምን እንከፍላለን ብለንም አንዱ ይቀ ሰበር መብት ነው ወይስ ዳኝነት ለምን ይከፈላል የሚለው ነገር ቢታይ የሚለውን ለማንሳት ነው። የወንጀል ሆነ የፍትሐብሔር ጉዳዮችን ወደ መጀመሪያ ደረጃ ፍርድ ቤት ካወረድን ነው በኋላ እዛ በይግባኝም ከፍተኛ ፍርድ ቤቱ ደግሞ ይግባኝ ሰሚ ችሎት፣ ከፍተኛ ፍርድ ቤትም ይግባኝ ሰሚ ችሎት ሲሆን በተቻለ መጠን ሁሉም ከፍተኛ ፍርድ ቤት ላይ ይግባኝ በሚሰቡበት ጊዜ በሶስት ዳኛ እንዲታዩ ቢደረጉ አዋጁ ተሻሽሎ ሲቀርብ የፍርድ ቤቶችን ስራ የተቀላጠፈ እንደሚያደርግም ወይዘሮ ማዛ አብራርተዋል። አይዲያሊ ወደፊት ማለት ነው ፒራሚድ የምንለው ከስር ሰፊ አብዛኛው ጉዳይ በትራያል ኮርቱ የሚታይ በመጀመሪያ ደረጃ፣ ከዛ የተወሰኑ ጉዳዮች ደግሞ ወደ ከፍተኛ፣ ከዛ በጣም የተጣሩ ጉዳዮች ደግሞ ወደ ጠቅላይ ፍርድ ቤትና ወደ ሰበር እንደሚመጡ። ስለዚህ ዋናው ነገር ይሄንን ለማረም ነው። የፌዴራል ፍርድ ቤቶች አዋጅ ከውይይቱ በኋላ ለህዝብ እንደራሲዎች ምክር ቤት ቀርቦ እንደሚጸድቅም ይህም ከአንድ ወር በላይ ጊዜ እንደማይወስድ ተነግሯል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጭነኝ ከአዲስ አበባ